እግዚአብሔር አምላካችን ስለ ዝማሬው የተመሰገነ ይሁን። እዚህ ሶስተኛ የዘመርነው ዝማሬ ብትመለከቱት የመጀመሪያው ቁጥር ላይ ሶስተኛው ሀረግ በኪዳኑ የቆማችሁ ይላል እና እግዚአብሔር ቃል ኪዳን አለው እና በቃል ኪዳኑ ላይ ሰዎች እንዲቆሙ ጋብዟል። እና የዳኑ ሰዎች የምንላቸው ሰዎች በእግዚአብሔር ቃል ኪዳን ላይ የቆሙ ሰዎች ናቸው። እንደገና ቁጥር ሶስት ላይ ስትመጡ እሱ ነው የፈጠረን፣ መድህንን የላከልን፣ ከዘላለም ፍርድ ያዳነን፣ ጽድቅን ያጎናጸፈን ብሎ እንደገና የቃል ኪዳኑን ስራ ይናገራል እና በጣም አስደናቂ እውነቶች አሉበት። እንደዚሁ አንዳንድ መዝሙሮችን ማሰብ በጣም ጥሩ ነው። እንግዲህ ዛሬ የምንመለከተው ክፍል ገላቲያ ምዕራፍ 3 ከቁጥር 15 እስከ 18 ያለውን ነው እና እንደዚህ የሚል ርዕስ ሰጥቸዋለሁ፣ የቃል ኪዳንና የህግ ንጽጽር የሚል ርዕስ ሰጥቸዋለሁ። የገላቲያ መልእክት አስደናቂ የሆኑ እውነቶች ያስቀመጠ መጽሐፍ ነው። በተለይ ባለፉት ጥቂት ሳምንታት ስናገር የገላትያን መጽሐፍ በደንብ መረዳት ክርስትና ምንድን ነው የሚለውን በትክክል እንድንረዳ የሚያደርገን መጽሐፍ ነው እና በገላትያ ቤተ ክርስቲያናት ውስጥ ልክ በየትኛውም ቤተ ክርስቲያን ሊሆን እንደሚችለው የወንጌልን እውነት ለማደናቀፍ የዘመቱ ሰዎች ነበሩ። እነዚህን ሰዎች በእንግሊዝኛ ጁዳይዘርስ ነው የምንላቸው፣ አይሁድ አድራጊዎች እና ክርስቲያኖች መካከል ገብተው እነ ጳውሎስ ያስተማሯችሁ ትምህርት ልክ አይደለም፣ መዳን ከፈለጋችሁ አዎ በክርስቶስ ማመን ትችላላችሁ፣ ለጊዜው ነው እንደዛ ያሉት ግን መዳን የሚባለው ነገር በአይሁድ ስርዓት መሰረት መሆን አለበት እና እምነት ሲደመር የአይሁድ ስርዓት መገረዝ፣ የተለያዩ ስርዓቶችን ማክበር መጨማመር አለበት የሚለውን ነገር በማስተማራቸው ሰው በጣም ኮንፊውዝድ ሆነ ነበር እና አንዳንዶች ወደ እነሱም እንዲያውም አዘንብለው ነበር እና ሐዋርያው ቅዱስ ጳውሎስ በቁጣም በንዴትም ጭምር ነው ይሄንን ደብዳቤ የጻፈው። ምክንያቱም የማይጠበቅ አይነት ሁኔታ ነው በቤተ ክርስቲያን ውስጥ የተሰማው እና ከዚህ የተነሳ የወንጌል እውነት በእግዚአብሔር ጸጋ ላይ ብቻ ነው የተመሰረተው እና ሰዎች መዳን ካለባቸው መዳን ያለባቸው በነፃ ነው እና ምንም ነገር አምጥቶ አይደለም እግዚአብሔር የሚያድናቸው እና በነፃ በጸጋ የተሰጠ እምነት ነው እግዚአብሔር የሰጠን። ይህንም በነፃ የተሰጠውን እምነት መቀበል ያለብን መሆኑን እና በዚህ ይሄንን ደግሞ ስንቀበል ታላቅ ለውጥ በውስጣችን እንደሚመጣ ነው ጳውሎስ እየተናገረው እና በእነሱም መካከል ትልቅ ለውጥ ሆኖ ነበር። መንፈስ ቅዱስ ታላላቅ ተአምራትን ይሰራ ነበር እና በምዕራፍ አንድ ላይ እንዴት ትልልቅ ተአምራት በምዕራፍ ሁለት ላይ ነው ይቅርታ፣ ትልልቅ ተአምራት በመካከላቸው የተደረገው ከህግ ስራ ነበረ ወይ አልነበረም? ከጌታ ከኢየሱስ ክርስቶስ ባገኛችሁት የእምነት ጸጋ ነበረ ብሎ እየተናገረ ነበርና። ታዲያ እነዚህ ሰዎች ህግም መመልከት ያለባቸው እንዴት ነው? አይሁድ አድራጊዎቹ እንደሚናገሩት ነው ወይ? ህግም መመልከት ያለባቸው አይደለም። ህግም መመልከት ያለባቸው ልክ እንደ እግዚአብሔር ቃል ነው። በእግዚአብሔር ቃል ላይ ህጉ በምን መልክ ነው የተገለጸው? እንዴት ነው የተገለጸው? ምንድን ነው ህጉ ሚለው? ባለፈው ሳምንት ትዝ ይላችሁ እንደሆነ የእርግማናችን ዋጋ በሚለው ርዕስ ስንመለከት ከዛ በላይ ከዚህ ከቁጥር 15 በላይ ያሉትን ቃሎች ከቁጥር 10 እስከ 14 ባለው ክፍል እንዳየነው እኛ በተፈጥሯችን ኃጢአተኞች ነን። ኃጢአተኞች ከመሆናችን የተነሳ እርግማን አለብን። ህጉ ከእርግማናችን ነፃ ሊያወጣን አይችልም እና ነፃ ሊያወጣን የቻለ አንድና አንድ ጌታ ኢየሱስ ክርስቶስ ብቻ ነው። እሱ በመስቀል ላይ እርግማን ሆኖ ነው እኛን ከእርግማን የዋጀን እና ጌታ ኢየሱስ መስቀል ላይ ሲሰቀል የእኛን ዋጋ፣ የኛን ኃጢአት፣ የእኛን በደል፣ የእኛን ፍርድ ተሸክሞ ቀራንዮ መስቀል ላይ ተሰቀለ እና እኛ በሱ በኩል ከእግዚአብሔር ጋር መታረቅ እንድንችል አደረገ እና ይህንን ነው እንግዲህ ምዕራፍ ሶስትን ስንመጣ አብርሃም በብሉይ ኪዳን ላይ የተሰበከለት ይሄ ነው። በተለይ በወዳኛው ሳምንት ትዝ ይላችሁ እንደሆነ ከቁጥር ስድስት እስከ ዘጠኝ ያለውን አይተን ነበር። ምንድን ነው የሚለው? እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ አብርሃም ልጆች እንደሆኑ እወቁ። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። የሚገርም እውነት ነው። ወንጌል የሚባለውን እኛ እየሰበክን ያለንውን ወንጌል በመጀመሪያ የሰበከው የወንጌል ሰባኪ ማን ነው? ራሱ እግዚአብሔር ነው እና ለአዳምና ለሔዋን እንደሰበከ ነግራቸዋለሁ። ልክ በኃጢአት ወድቀው ራቁታቸውን በነበሩበት ጊዜ እግዚአብሔር ተገልጦ ከሴቷ ዘር የሚወለደው ማለት ጌታ ኢየሱስ ክርስቶስ እንደሚያድናቸው ቃል ገባ። ልክ ለአብርሃምም ወንጌልን የሰበከለት እግዚአብሔር ነው በአንተ ዘር አማካኝነት አህዛብ በሙሉ ይባረካሉ። ልክ ያን ጊዜ ነው አብርሃም አመነ በዚህ በቃል ኪዳኑ ላይ እና ጽድቅ ሆኖ ተቆጠረለት። ይሄ እምነት ነው። አሁን በዚህም ዘመን ከክርስትና መጀመር ጀምሮ እስከ ጌታ የሱስ ዳግም ምጽአት ድረስ እየተሰበከ ያለው እና እኔ ምን ብያለው እዚህ ጋር ሐዋርያው ለአብርሃም የተሰበከውን ስብከት ምን እንደነበረ ጠቁሞ አብርሃም ያንን ስብከት በማመኑ መጽደቁን አሳይቶ እውነቱን በትክክል ለማሳየት አሁን የቃል ኪዳንንና የሕግን ንጽጽር እያሳየ ነው የምንመለከተው እና ይህንን ጥቂት መመልከት ለእምነታችንና በእምነታችን ላይ ላለን ተስፋና እውቀት ጥቅም እንዳለው አምናለሁ። በጣም የታወቀ ክፍል ነው ይሄ። ገላቲያ ምዕራፍ 3 ከቁጥር 15 እስከ 18 እና አብረን እናየዋለን። የመጀመሪያው ነጥቤ ታዲያ የቃል ኪዳን ክቡር ዋጋ የሚል ነው። አሁን ሐዋርያው ቅዱስ ጳውሎስ ቁጥር 15 ሲጀምር እንደዚህ ነው ያለው፣ ወንድሞች ሆይ እንደ ሰው ልማድ እላለሁ፣ የሰው እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም አይጨምርበትም ብሎ አጠቃላይ ገለጻ ሲሰጥ ታያላችሁ። አሁን እኛ እያወራን ያለ ነው፣ እኔ እየነገርኳችሁ ያለሁት አብርሃም ምንድን ነው ያመነው። አብርሃምን እኮ አባታችን ነው ነው የምትሉት ባለፈውም ነገራችኋለሁ። አብርሃምን አይሁዶች አባታችን ይሉታል። እስላሞች አባታችን ይሉታል ክርስቲያኖችም አባታችን ይሉታል ግን መጽሐፍ ቅዱሳዊ ትርጉም ምንድን ነው የአብርሃም አባትነት ብለን በምናይበት ጊዜ አብርሃም አመነው ነገር ላይ ነው ያለው ትልቁ ምስጢር እና ትልቁ እውነት እና ሐዋርያው ቅዱስ ጳውሎስ አብርሃም ያመነው ነገር ቃል ኪዳንን ነው ግን ቃል ኪዳን ምንድን ነው ቃል ኪዳን ምን ምን አድርገን ነው ልንመለከተው የምንችለው የሚለውን ነገር ሲያብራራ እንደ ሰው ልማድ እላለሁ ማለት ከሰዎች የቃል ኪዳን ግንኙነትና የቃል ኪዳን ስምምነት ስለ ቃል ኪዳን ክቡርነት መረዳት አለባችሁ ብሎ ነው እየተናገረ ያለው እና እንደ ሰው ልማድ ብሎ የተናገረውን ጥቂት መናገር እፈልጋለሁ። በሰዎች የተለመደ የቃል ኪዳን ስምምነት አለ። ሰዎች ከሰዎች ጋር ቃል ኪዳን ያደርጋሉ። ባልና ሚስት ሲጋቡ በመድረክ ላይ ፓስተሩ ወይም ደግሞ ሽማግሌው መጥቶ በሚያጋባበት ጊዜ ምንድን ነው የሚለው ቃል ኪዳን እንዲገቡ ነው የሚያደርገው። እና ቃል ኪዳኑ ምን ተብሎ ነው የሚጋለጥ የሚናገሩት ሁለቱም ወንዱም ሴቷም የሚናገሩት እግዚአብሔርና በዚህ በተሰበሰበው ሕዝብ መካከል አንተን በችግርም በመከራም በረሃብም በጥጋብም በህመምም በጤንነትም ጊዜ ላልለይህ ሞት እስኪለየኝ ድረስ አብሬ ለመሆን ቃል ገብቻለሁ፣ አብሬሽ ለመሆን ቃል ገብቻለሁ ብለው ነው የሚናገሩት። ይሄ ቃል ኪዳን ነው። ቃል ኪዳኑን የሚያረጋግጡት በምንድን ነው? በቀለበት ነው። እኔ ስለ ቀለበት ብዙ ጊዜ ተናግሬ አውቃለሁ። ቀለበት ምንድን ነው ከርዕሴ አልወጣሁም የቃል ኪዳንን ክቡርነት እያሳየችሁ ነው ቀለበት በተፈጥሮ ክብ ነው አይደለም ክብ ነገር ነው እንደዚህ አይነት ነገር ነው ክብ ነው እና ክብ የሆነ ነገር በሂሳብ በማቴማቲክስ በሳይንሱ ዓለም ውስጥ ምንድን ነው ይባላል የማያልቅ ነው አሁን የመስመሮችን ስታዩ ከነጥብ እስከ ነጥብ ያሉ መስመሮች የውስቱን መስመሮች ይባላሉ። ቀስት ያላቸው መስመሮች የሚቀጥሉ መስመሮች ይባላሉ። ልክ ቀለበት የማያልቅ ብትሽከረከሩ ብትሽከረከሩ አያልቅም፣ ኤንድለስ ነው ይባላል እና ቃል ኪዳኑ ሊሰበር የሚችለው በሞት ብቻ ነው። የጋብቻ ቃል ኪዳን በሌላ በምንም ነገር አይሰበርም። ልክ በሰዎች እና በሰዎች ያለ ቃል ኪዳን የስምምነት የሚገባበት ሁለቱም ተካፋዮች ተስማምተው ለሁለቱም ጥቅም፣ ለሁለቱም ክብር፣ ለሁለቱም አጠቃላይ በጎነት የሚገቡበት ስምምነት ነው። ስምምነቱ ቀጣይነት እንዲኖረው ቀጣይነቱ እንዳይቋረጥ፣ በምንም ምክንያት እንዳይፈርስ ምን ይኖርበታል? ቃል ኪዳን ይኖርበታል። እና ቃል ኪዳኑ በመሐላ ደግሞ ይረጋገጣል። እኔ ሞት እስኪለየኝ ድረስ ከአንተ ጋር እኖራለሁ። በቃ ይሄ በመሐላ የተረጋገጠ ቃል ኪዳን ነው። እኔና አንተን እኔና አንቺን የሚለየን ሞት ነው እና ይህን ቃል ኪዳን በተለያየ የማህበረሰብ ቃል ኪዳን ውስጥ በልዩ ልዩ መንገድ ሲፈጸም ታወታላችሁ። እኔ ዝዋ የሚባል ሀገር በነበርኩበት ጊዜ በሲልጢ ብሔረሰብና በሌላ አንድ ብሔረሰብ መካከል ከፍተኛ ጥል ተከስቶ ነበር እና እዛ ጥል ለማስታረቅ ከሄዱት ሰዎች አንዱ እኛ ቤት ጌታን የተቀበለ በጣም የተከበረ አቶ ጥይቴ የሚባል ሰው ነበረ እና ጋሽ ጥይቴ በኦሮሞና በጉራጌ መካከል ነው ጥሉ የነበረው እና የኦሮሞውን ወክሎ እዛ ተገኝቶ ነበር እና በሁለቱ ብሔረሰብ መካከል የተፈረመው ቃል ኪዳን የተረጋገጠው እንስሳት አርዶ ነው፣ ደም ፈሶ ነው። ልክ ይህን ቃል ኪዳን ብሰብር ወይም ብንሰብር፣ ሁለቱም ብሔረሰቦች አሉት በእኛ ላይ ሞት ይምጣ፣ ደማችን እንዲፍሰስ ብለው ነው ቃል ኪዳኑን ያረጋገጡት እና ቃል ኪዳን በጣም ክቡር ነገር ነው። አንድ ጊዜ ከተመሰረተ በኋላ ሊቀነስ ሊጨመር አይችልም ቃል ኪዳን እና ቃል ኪዳን አይናቅም ማለትም መከበርና መጠበቅ አለበት። አሁን ሐዋርያው ቅዱስ ጳውሎስ እያለ ያለው እንደዚህ ነው፣ እንደ ሰው ልማድ እላለሁ የሰው እንኳ ቢሆን የሰው ቃል ኪዳን እንኳ ቢሆን እርግጠኛ የሆነውን ቃል ኪዳን ማንም አይንቅም ወይም ማንም ሰው አይጨምርበትም። ቃል ኪዳን ክቡር ነው። ቃል ኪዳን መጠበቅ አለበት። ቃል ኪዳን በሰዎችና በሰዎች መካከል የሚደረግ እንኳን ሊፈርስ ሊናቅ አይገባውም። የሚለውን ይናገርና እንግዲህ ይህንን የተናገረበት ምክንያት እግዚአብሔር ከሰዎች ልጆች ጋራ የገባውን ቃል ኪዳን ከሰዎች ቃል ኪዳን በላይ ከፍ ያለ እና እጅግ በጣም ክቡር መሆኑን ለማሳየት ነው። እግዚአብሔር ቃል ኪዳን ከሰዎች ጋር ገባ እና የገባውን ቃል ኪዳን ከአብርሃም ጋራ እንደሆነ ትመለከታላችሁ። ቁጥር 16 በሚቀጥለው ነጥቤ ላይ በደንብ አብራረዋለሁ። ቁጥር 16 ላይ ሲመጣ ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም፣ ይላል እሱም ክርስቶስ ነው ብሎ እግዚአብሔር ከአብርሃም ጋራ ቃል ኪዳን ገባ። ባለፈው ቃል ኪዳን ቃል ኪዳን ልዩ ልዩ ገጽታ አለው ብዬ ሰዎች ከሰዎች ጋር የሚገቡት ቃል ኪዳን አይነት ነው ወይ እግዚአብሔር የገባው ከአብርሃም ጋራ ከኛ ጋር የሚለውን ነገር ለማስረዳት እንደዛ አይደለም። የእግዚአብሔር ቃል ኪዳን አቅጣጫው አንድ ነው። በራሱ ላይ የተመሰረተ ነው። እሱ ሰጪ፣ እኛ ተቀባዮች ሆነን ነው እሱ ሰጪ፣ እኛ ደግሞ የሆነ ኮንትሪቢዩት የሆነ አስተዋጽኦ እንደምናደርግ አይደለም። ነገር በሙሉ የተመሰረተው በሱ ላይ ነው። ጌታ ኢየሱስ ክርስቶስን ሰጠ። ጌታ ኢየሱስ ክርስቶስ በመስቀል ላይ እንዲሞት አደረገ። እኛ እና እስራኤላውያን ምንድን ነው የሚጠበቅብን? ይህንን ቃል ኪዳን አምነን መቀበል ነው። ልክ አምነን ስንቀበል እግዚአብሔር ደስ ይለዋል፣ በህይወታችንና በውስጣችን አስደናቂና ዘላለማዊ ለውጥን ያመጣል። እዚህ ጋር እንግዲህ አንድ ጥያቄ ልንጠይቅ እንችላለን። ከዋና ርዕሴ በመነሳት የቃል ኪዳንና የህግ ንጽጽር ነው ያልኩት። ህጉስ ምንድን ነው የሚል ጥያቄ ልትጠይቁ ትችላላቸው? ህጉ ራሱ በራሱ አስደናቂ ነው። ህጉ ከእግዚአብሔር ነው የወጣው። ህጉ ቅዱስ ነው። አሁን ይህንን ለመረዳት እዚህ አንድ ጥቅስ አለኝ። ምናልባት እኔ ራሴ አውጥቼ ባነብላችሁ ጥሩ ነው የሚሆነው። ሮሜ ምዕራፍ 7 ላይ ሌላ በጣም አስደናቂ የመጽሐፍ ቅዱስ ክፍል ነው። ቁጥር 12 ላይ ስትመጡ እንደዚህ የሚል ቃል ታያላችሁ። ስለዚህ ህጉ ቅዱስ ነው፣ ትእዛዛቲቱም ቅድስትና ጻድቅት ጻድቅት በጎምናት ብለው ይናገራል። የእግዚአብሔር ህግ ቅዱስ ነው፣ ትእዛዙም ቅድስት ናት፣ ጻድቅም ናት፣ በጎም ናት ብሎ የህጉን ቅዱስነት ጻድቅነትና ጽድቅነት እንዲሁም ደግሞ መልካምነት የእግዚአብሔር ቃል ይናገራል። ህጉ መልካም ነው በራሱ ህጉ ቅዱስ ነው በራሱ እኛ የምንለው በፕሮቴስታንት እምነት በመጽሐፍ ቅዱሳዊው የክርስትና እምነት ውስጥ የእግዚአብሔር ህግ የእግዚአብሔርን ባህሪ ነው የሚያሳየው። እግዚአብሔር ምንድን ነው የሚወደው? እግዚአብሔር ምንድን ነው በባህሪው የሚመርጠው ነገር እና ባህሪውን የሚያንጸባርቅ ነገር ነው፣ ቅዱስ እንደሆነ ፍጹም እንደሆነ ከኃጢአት የተለየ እንደሆነ። እኛም ህዝቡ እንደዛ አይነት ኑሮ እንድንኖር ግን ምን መሆን አለብን? በመጀመሪያ ህዝቡ መሆን አለብን። ህዝቡ ለመሆን ደግሞ በቃል ኪዳኑ ላይ ቅድም እንዳልኩት መቆም ይኖርብናል እና ቃል ኪዳኑ ክቡር ነው ሕጉም ደግሞ ቅዱስ ነው። ነገር ግን በሕጉም በመስራት በእግዚአብሔር ፊት ጽድቅ ማግኘት አይቻልም ነው አሁን ሐዋርያው ቅዱስ ጳውሎስ በተደጋጋሚ እየተናገረ ያለው እና የሁለተኛው ነጥቤ የቃል ኪዳኑ ግልጽ እውነቶች የሚል ነጥብ ነው ያለኝ። የቃል ኪዳኑ ግልጽ እውነቶች አሁን ቁጥር 16 ላይ ስትመጡ እኔ እንደዚህ ልናገር። አሁን ወደ ይሄኛውን ሁለተኛውን ነጥቤን ከማስረዳቴ በፊት ይህን የገላቲያን መጽሐፍ ምዕራፍ ሶስት ላይ ያሉትን አስደናቂ እውነቶች በልባችንና በሀሳባችን በአይምሯችን በትክክል ከተረዳም ክርስትና ምን እንደሆነ በትክክል ይገባናል። እና የቃል ኪዳኑ ግልጽ እውነቶች እዚህ ጋር ተጽፈው ታያላችሁ። ቁጥር 16 ሐዋርያው እንደዚህ አለ፣ ለአብርሃምና ለዘሩም የተስፋው ቃል ተነገረ እግዚአብሔር ቅድም ከቁጥር ስድስት እስከ ዘጠኝ ላይ በተመለከትነው ክፍል አስቀድሞ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ እግዚአብሔር ሰበከለት ይላል። እዚህ ጋርም ያንን ሀሳብ ነው የሚናገረው እና ለአብርሃም እና ለዘርህም የተስፋው ቃል ለዘሩም የተስፋው ቃል ተነገረ ብሎ ይናገራል። እግዚአብሔር ሲናገር፣ እግዚአብሔር ሲሰብክ ለአብርሃም በአንተ እና በተለይ በዘርህ አሕዛብ ሁሉ ይባረካሉ ብሎ ነው እግዚአብሔር የተናገረው እና ጳውሎስ እዚህ ጋር አስቀምጦታል። እና የተስፋው ቃል ተነገረ ብሎ ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ ብሎ ይናገራል። እና የቃል ኪዳኑ ግልጽ እውነቶች፣ አንዳንድ መሰረታዊ እውነቶች አሉ። አንደኛው ግልጽ የተደረገው እውነታ የተስፋ ቃሉ ለአብርሃምና ለዘሩ ነው እንጂ ለዘሮቹ አይደለም። አሁን እዚህ ጋ ይሄንን ነገር በደንብ ላብራራላችሁ። ለዘሮቹ አይልም ለብዙ እንደሚነገር ግን ለአንድ እንደሚነገር ለዘርህ ነው የሚለው እና እሱም ክርስቶስ ነው ብሎ ይናገራል። ይሄ በጣም መሰረታዊ የክርስትና እውነት ነው። እግዚአብሔር ቃል ኪዳን ሲያደርግ ከአብርሃም ጋር ከአብርሃም ጋራ የሚደረገው ቃል ኪዳን እንዲደረግ እግዚአብሔር የተናገረው ከዘሩ ጋር ነው። ዘሩ ማን ነው? ክርስቶስ ነው። እግዚአብሔር ሁለት አይነት ቃል ኪዳን እንዳደረገ በመጽሐፍ ቅዱስ እምነት ውስጥ ያለን እናውቃለን። አንደኛው ከአዳም ጋር የተደረገ ቃል ኪዳን ነው። ያኛው ቃል ኪዳን ምን ይባላል? የስራ ቃል ኪዳን ነው። አዳምና ሔዋን በኤደን ገነት ውስጥ እንዳሉ እግዚአብሔር ለአዳምና ለሔዋን ከዚህች ዛፍ ፍሬ በበላችሁ ቀን ሞትን ትሞታላችሁ። እማትበሉ ከሆነ ለዘላለም ትኖራላችሁ። ግን ከፍሬዋ አንዲቷን እንኳን ብትበሉ ለዘላለም ሞት ትሞታላችሁ በሚለው የገባው የስራ ቃል ኪዳን ነው። ከበላችሁ ትሞታላችሁ፣ ካልበላችሁ በሕይወት ትኖራላችሁ። አዳምና ሔዋን ያንን ጣሶት። ሁለተኛው ቃል ኪዳን የጸጋ ቃል ኪዳን ነው። እግዚአብሔር ያን ቃል ኪዳን ያደረገው ከአብርሃም ዘር ጋር ነው። ከማን ጋር ነው? ከክርስቶስ ጋር ነው። እግዚአብሔር ቃል ኪዳኑን ሲናገር ምንድን ነው ያደረገው? ከጌታ ከኢየሱስ ጋር። በነገራችን ላይ ጌታ ኢየሱስ ክርስቶስ ከእግዚአብሔር ስብእና ወይም እግዚአብሔርነት ውስጥ አንዱ አካል ነው። እኛ በስላሴ ነው የምናምነው። አብ ወልድ፣ መንፈስ ቅዱስ፣ አሃዱ አምላክ፣ የብዙ አንድ የግዕዙ እና ከዚህ ውስጥ አንዱ አካል ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ የሰውን ስጋ ለብሶ ከቅድስት ድንግል ማርያም በመወለዱ በቀራንዮ መስቀል ላይ ተሰቅሎ ለኃጢአታችን ዋጋ ቢከፍል እና ለኃጢአታችን በመስቀል ላይ ቢሞት በሱ በኩል የሚመጡትን በሙሉ ማንም ሳይቀር በነፃ እንደሚያድን ቃል ኪዳን ገብቷል። እግዚአብሔር ያን ነው ከክርስቶስ ጋር የተባለው ቃል ኪዳን። ይሄ በጣም አስደናቂ በጣም አስገራሚ የእግዚአብሔር ቃል ኪዳን ነው። ስለዚህ ጌታ ኢየሱስ ከቅድስት ድንግል ማርያም ሲወለድ እና በሰዎች መካከል ሲመላለስ ከኃጢአት ነፃ ሆኖ ነው የተመላለሰው። በፍጹም ኃጢአትን አላደረገም፣ በአፉ እንኳን ተንኮል አልተነገረም ተብሎ አንደኛ ጴጥሮስ ላይ ተጽፏል እና በክርስቶስ ኢየሱስ የሚሆነውን ይሄንን ቃል ኪዳን ነው አሁን ሐዋርያው ጳውሎስ ግልጥ እያደረገ ያለው። አይሁዳውያን አልተጨመሩበትም። ራሱ አብርሃምም እንኳን አልተጨመረበትም። ቃል ኪዳን እግዚአብሔር ለአብርሃም ሰጠ እንጂ የቃል ኪዳኑ ተሳታፊ አልነበረም። የቃል ኪዳኑ ተሳታፊ ማን ነው? ክርስቶስ ኢየሱስ ነው። ከቅድስት ድንግል ማርያም የተወለደው በክርስቶስ ኢየሱስ የቀራኒው ሞት አማካኝነት እግዚአብሔር ሰዎችን ከየትም ይሆን ከየት በሱ በኩል ቢመጡ የዘላለም ጽድቅ፣ የዘላለም ምሕረት እንዲያደርግላቸው ቃል ገባ። ምናልባት አንድ ቃል ከዕብራውያን ምዕራፍ 7 ላይ ላነብላችሁ፣ ያስፈልጋል። ዕብራውያን ምዕራፍ 7 ቁጥር 25 ላይ የእግዚአብሔር ቃል እንዲህ ይላል። በእርግጥ ቁጥር 25 ከቁጥር 23 ጀምሮ እየዳበረ የመጣ ነው እና ከምዕራፉ መጀመሪያ ጀምሮ እየዳበረ የመጣ ነው እና ስለ ካህናት ይናገራል። ስለ ሊቀ ካህናት ይናገራል፣ በብሉይ ኪዳን ስለነበሩት። ግን ቁጥር 23 ላይ ሲመጣ ሊቀ ካህናት የሆኑት በሙሉ ለዘላለም እንዳይኖሩ ሞት ከለከላቸው ይልና ስለዚህ ካህናት የሆኑት ብዙ ናቸው። አንዱ ሲሞት ሌላው እየተተካ አንዱ ሲሞት ሌላው እየተተካ ብዙ ካህናት ሆነዋል ብሎ ይናገረና እሱ ግን ለዘላለም የሚኖር ስለሆነ ማ ጌታ ኢየሱስ ክርስቶስ የማይለወጥ ክህነት አለው። ሊቀ ካህን ነው። ስለ እነሱም ሊያማልድ ዘወትር በሕይወት ይኖራልና ብሎ ስለዚህ ደግሞ በሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ታያላችሁ። በጌታ በኢየሱስ ክርስቶስ በኩል ወደ እግዚአብሔር የሚመጡ በሙሉ መቶ በመቶ የእግዚአብሔር ምህረት፣ ቸርነት፣ አዲስ ህይወት፣ የዘላለም መንግስት ወራሾች እንዲሆኑ ማድረግ ይችላል። ይሄ በቃል ኪዳኑ ምክንያት የተመሰረተ አስደናቂ እውነታ ነው። እኔ አሁን ይህን ሳስብ አንዳንድ ሰዎች መጽሐፍ ቅዱሳዊ ያልሆነ የፈጠራ ሃይማኖት መከተላቸው በጣም ያሳዝነኛል። ምክንያቱም መጽሐፍ ቅዱሳዊ ያልሆነ እምነት በፍጹም አያዋጣም። እዚህ አይሁዳዊ አይሁዳ አድራጊዎቹ እንደዚህ መጽሐፍ ቅዱሳዊ ያልሆነ እንደዚህ የከበረውን እምነት እያጣመሙ ስርዓት በመፈጸም ነው የምትድኑት። የአብርሃም የአብርሃምን እምነት ባለመረዳት የሙሴ የሙሴን እምነት ባለመረዳት እና በተሳሳተ መንገድ በዚህ መንገድ ነው እግዚአብሔር ሊቀበለን የሚችለው ብለው ሲናገሩ በጣም የተሳሳተ እውነት ውስጥ እንደገቡ ነበር። እና መጽሐፍ ቅዱሳዊ ክርስትና ግን እኛ መዳን የምንችለው በቃል ኪዳን በኩል ነው። ቃል ኪዳኑ ደግሞ የተረጋገጠው በክርስቶስ ኢየሱስ ነው። እና ቃል ኪዳኑ ውስጥ ሰዎች አይደሉም የተሳተፉት፣ እግዚአብሔርና ክርስቶስ መካከል የተደረገ ቃል ኪዳን ነው። ጌታ ኢየሱስ ክርስቶስ ደግሞ ቃል ኪዳኑ ሙሉ በሙሉ ፈጽሞ በቀራኒዮ መስቀል ላይ ተሰቅሎ ሞቷል። ስለዚህ የቃል ኪዳኑ ተሳታፊዎች ማና ማን ናቸው የሚለውን ስትመለከቱ እዚህ ጋ እንደጻፍኩት እግዚአብሔር በአንድ በኩል፣ የአብርሃም ዘር የተባለው ጌታ ኢየሱስ ክርስቶስ በሌላው በኩል ናቸው። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ስለዚህ ስለ አንድ እንደሚነገር ግን ብሎ ለዘርህም ይላል ብሎ እሱም ክርስቶስ የአብርሃም ዘር ክርስቶስ ነው። ይሄ የሔዋንም ዘር ነው። ልክ ዘፍጥረት ምዕራፍ ሶስት ላይ እግዚአብሔር እባቡ አዳምና ሔዋንን ያሳታቸው ባለበት ቦታ እባቡን ረገመና ለሴቲቱና ለአዳም ምናላቸው፣ በዘርሽና በእባቡ ዘር መካከል ጠላትነትን አደርጋለሁ። ያንቺ ዘር አንድ ዘር ጌታ ኢየሱስ ክርስቶስ የእባቡን ጭንቅላት ይቀጠቅጣል። ማለት እባቡ አታሎ በቁጥጥሩ ስር ያደረጋቸውን የአዳም ልጆች በሙሉ ጌታ ኢየሱስ ክርስቶስ ጭንቅላቱን ቀጥቅጦ ነፃ እንደሚያወጣቸው ቃል ኪዳን ተገብቷል እና ይሄ የሔዋን ዘር ደግሞም የአብርሃም ዘር ጌታ ኢየሱስ ክርስቶስ ነው። እንግዲህ እግዚአብሔር ቃል ኪዳን የገባው እኔ ይቅር እላለሁ፣ ምሕረት አደርጋለሁ ሰዎችን ሁሉ በምህረቴ እቀበላቸዋለሁ። ግን ምህረቱ ተግባራዊ የሚሆነው ይሄ ቃል ኪዳን የተገባለት ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ መጥቶ የኃጢአትን ዋጋ ዘላለማዊ ዋጋ ከከፈለ ነው። ስለዚህ በክርስቶስ በኩል ያ ቃል ኪዳን ከተሰጠ ነው። አሁን ጳውሎስ የሚለው የመዳን ተስፋ ያለው በዚህ ላይ ነው። ነገር ግን አይሁዳውያን አድራጊዎቹ እንደሚሉት ደህንነት እና የቃል ኪዳኑ ፍጻሜ በህጉ ላይ አይደለም። አሁን ጳውሎስ የሚናገረው እንደዚህ ነው፣ ስርዓትን በመፈጸም በእግዚአብሔር ፊት መዳን አይቻልም። የህግን ስራ በመፈጸም በእግዚአብሔር ፊት መዳን በፍጹም አይቻልም። አይደለም፣ ትክክል አይደለም። በመሆኑም ህግ ህግ የሚሉት ሰዎች አንደኛ ከዚህ እውነት ርቀዋል፣ ሁለተኛ የእግዚአብሔርን የደህንነት እቅድ አልገባቸውም። ኮንፊውዝድ ሆነዋል። አሁን ብዙ ሰዎች እንደዚህ ነው የሆኑት። እኔ ናዝሬት ያለ አንድ ፓስተር አለ። ሁልጊዜ እንገናኛለን፣ በስልክ እንደዋወላለን እና ናዝሬት ላይ በፕሮቴስታንቱ እምነት መካከል ትልቅ የሆነ ቀውስ እየተከናወነ ነው እና ሰዎች አሁን አሁን በስራ እንደምንድን አይነት አድርገው እያወሩና እያስተማሩ ነው እና በጣም ልቤ ያዝናል ብሎ ነገረኝ እና እኔ የነገርኩት ነገር አንተ ግን በተማርከውና በተነገረ ነገር ባወቅከው መጽሐፍ ቅዱሳዊ በሆነው ነገር ጽና። ሰዎች የሚያስተምሩት ነገር ከመጽሐፍ ቅዱስ ውጭ ከሆነ ጀስት ኢግኖሪት። አንተ በመጽሐፍ ቅዱስ መሰረት ኑር ተባብለን ስንነጋገር ነበርና እና ታያላችሁ። እንግዲህ በመሆኑም ህግ ህግ የሚሉት ሰዎች አንደኛ ከዚህ እውነት ርቀዋል፣ ሁለተኛ የእግዚአብሔር የደህንነት እቅድና አላማ አልገባቸውም፣ ሶስተኛ ሃይማኖታቸው ዘላለማዊ የሆነ ምንም ውጤት የለውም። ምክንያቱም እግዚአብሔር በሰው እቅድና በሰው አላማ በሰው አመለካከት የሚሰራ አምላክ ሳይሆን በራሱ እቅድ በራሱ አላማ በራሱ እውነት የሚጸና አምላክ ነውና ጳውሎስ ታዲያ የሚናገረው ነገር እነዚህ አይሁድ አድራጊዎቹ ስሙኝ፣ የገላትያ ሰዎች እነዚህ አይሁድ አድራጊዎቹ ሰዎች ከአብርሃም እምነት ከክርስቶስ ኢየሱስ የተስፋ ቃል ውጪ ናቸው። ስለዚህ እርጉማን ናቸው። ኪሳራ ውስጥ ናቸው። ከንቱ ልፋት እየለፉ ነው። ሃይማኖተኞች ነን ብለው አስበዋል፣ ግን ከእውነቱ መንገድ እርቀዋል እያለ ነው እየተናገረ ያለውና እኔ ለእናንተ ማሳስበው መጽሐፍ ቅዱስ ላይ ያለው እውነት እንዲገባችሁ መጽሐፍ ቅዱስን ማንበብ፣ በመጽሐፍ ቅዱስ እውነት መሰረት መጽናት እጅግ በጣም አስፈላጊ ነው። ምክንያቱም መጽሐፍ ቅዱስ የሰው ስጦታ አይደለም፣ የእግዚአብሔር ቃል ነውና። ሶስተኛው ነጥቤ የምመጣበት ሶስተኛው ነጥቤ ቃል ኪዳኑ በሕግ አይሻርም የሚለው ነው። ምናልባት ይሄንን ለመስማት ዛሬ እዚህ የተሰበሰባችሁት ትልቅ እድል እንዳጋጠማችሁ አድርጌ ነው የምቆጥረው። እኔ ይሄ እዚ ጋ አሁን የምናገረው ነገር ሲገባኝ እጅግ በጣም ነው ደስታ ተሰምቶኝ፣ የተፍለቀለቀ ደስታ በውስጤ የፈለቀው እና በረከት ትልቅ ምርቃት በላይ ላይ በላይ ላይ እንዳገኘሁ ነው የቆጠርኩት እና ቁጥር 17ን ሳነብ ይህንን ልታስተውሉ ትችላላችሁ። ተመልከቱ፣ ቁጥር 17 ነገር ግን ስለ አንድ እንደሚደረግ ለዘርህም ይላል እሱም ክርስቶስ ብሎ ይህንንም እላለሁ ብሎ ከ430 ዓመት በኋላ የተሰጠው ህግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪ ሽር ድረስ አያፈርስም ብሎ ይናገራል። በጣም የሚገርም ነው። አሁን ህጉ የሚባለው ነገር መቼ ነው የተሰጠው? ቃል ኪዳኑ መቼ ነው የተሰጠው? ህጉ መቼ ነው የተሰጠው? ሁለት ነገሮችን ነው አሁን ጳውሎስ እያወዳደረ ያለው እና ቃል ኪዳኑ እና ህጉ የተሰጡበት የጊዜ በታሪክ የተሰጡበት የጊዜ መጠን በጣም የተለያየ ነው። ህጉ ከአራት መቶ ሰላሳ ዓመት በኋላ ቃል ኪዳኑ ከተሰጠ ከአራት መቶ ሰላሳ ዓመት በኋላ ነው ህጉ የተሰጠው። ተመልከቱ። አብርሃም ዘፍጥረት ምዕራፍ 12 ላይ ነው እግዚአብሔር የጠራው። እና ዘፍጥረት ምዕራፍ 12 ላይ እግዚአብሔር ጠራውና እኔ ወደ ማሳየ ሀገር ምድር ውጣ የሚባረኩ ይባረካሉ የሚረግሙ ይረገማሉ ብሎ እግዚአብሔር ነገረው። አብርሃም ወጣ እና ያን ጊዜ ነው እግዚአብሔር ቃል ኪዳኑን የሰጠው። በምዕራፍ 15 ላይ በዛው በጥቂት ዓመት ውስጥ አብርሃም በእግዚአብሔር አምኖ እየተመላለሰ ቃል ኪዳኑን በደም መስዋዕትነት እግዚአብሔር በመሐላ አረጋገጠለት። በጣም የሚገርም እውነት ነው። ያ ከሆነ በኋላ ነው ከ አራት መቶ ሰላሳ ዓመት በኋላ ህጉ የተሰጠው። ህጉ ሲሰጥ የነበረውን ሁኔታ ባስታውሳችሁ እስራኤላውያን የአብርሃም ዘር በሙሉ ግብፅ ውስጥ ሄዱ። በግብፅ 430 ዓመት ቆዩ። ከዛ ከግብፅ ሰባ ሰዎች ወደ ግብፅ ሄደው 16 ሚሊዮን ሆኖ ከግብፅ አውጥቶ ወደ ከነአን ሀገር አመጣቸው እና ሲና ተራራ ላይ ህጉን ሰጣቸው፣ አስርቱም ቃላት እና ያ የሆነው በ430 ዓመት ጊዜ ውስጥ ነው። እና ጳውሎስ የሚናገረው ይሄ ህግ ከ430 ዓመት በኋላ የመጣው ህግ ከ430 ዓመት በፊት የተሰጠውን ቃል ኪዳን ይሽረዋል ወይ? አሁን አይሁድ አድራጊዎቹ ናቸው። አሁን ይህንን ስርዓት በማድረግ ህጉን በማድረግ ነው እግዚአብሔር ዘንድ ተቀባይነት የምናገኘው የሚለው ትምህርት በጣም ጥሩ ሊመስል ይችላል። ኤግዛይቲንግ ሊመስል ይችላል። ግን ነው ወይ ነው ጳውሎስ እያለ ያለው። ለአብርሃም እኮ ቃል ኪዳኑ የተሰጠው ለአብርሃም ከ430 ዓመት በፊት ነው እና ህጉ ደግሞ በኋላ የመጣው ከ430 ዓመት በኋላ ነው እና ይሄ ህግ ከ430 ዓመት በኋላ የመጣው ለአብርሃም የተሰጠውን ቃል ኪዳን ሊሽረው ሊያፈርሰው አይችልም። ምክንያቱ ምንድን ነው የሚለውን ስንጠይቅ ለብዬ እዚህ ጋ ያስቀመጥኩት ነገር አለ። ለየቃል ኪዳኑ መሰረት በራሱ የተለየ ስለሆነ ነው። የቃል ኪዳኑ መሰረት ምንድን ነው የተለየበት? ሶስት ነጥቦች አሉኝ እዚህ ጋ። አንደኛ የማይቀየርና የማይፈርስ ሆኖ ነው የቆመው። አሁን ቃል ኪዳኑ የማይፈርስ ነው የማይቀየር ነው። ምክንያቱ ምንድን ነው? ቃል ኪዳኑን የሰጠው ቃል ኪዳኑን የገባው ቃል ኪዳኑን ሰጥቶ ይሄንን ለአብርሃም እንደዚህ ይሆንልሃል፣ ትባረካለህ፣ በአንተ እና በዘርህ አህዛብ ሁሉ ይባረካሉ ብሎ የተናገረውና የማለው እግዚአብሔር ራሱ ነው። ስለዚህ እግዚአብሔር የሰጠውን ማንም በሰማይም በምድርም ሊያፈርሰው አይችልም። እንዳውም ዕብራውያን ምዕራፍ ስድስት ላይ እዚህ ጽፌያዋለሁኝ። እግዚአብሔር ያንን ለአብርሃም የተናገረው እነዚህ በሙሉ የምነግራችሁ አዲስ ኪዳን ላይ እየተጻፉ ናቸው። እነ ዕብራውያን የሚለው መጽሐፍ ላይ እየተጻፈው እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረክሁ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከሱ በሚበልጥ ከሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ ብሎ ይናገራል። በጣም የሚገርም ነው። ይሄ ራሱ ሰፊ እውነት አለበት። እግዚአብሔር በራሱ ነው የማለው። እና ምክንያቱ መሀላ የሚባለው ነገር የሚማለው ከራስ በበለጠ ነገር ነው። ከእግዚአብሔር የሚበልጥ በሰማይም በምድርም ማንም የለም። ስለዚህ በራሱ ነው የማለው እግዚአብሔር። እንደነዚህ እንደታረዱት እንስሶች እስከምሆን ድረስ ቃል ኪዳኔን በፍጹም አላፈርስም እኔ ለክርስትና እምነት ትልቅ ክብር ነው የምሰጠው እና ክብሩ ያለው ታዲያ እግዚአብሔር ቃል ኪዳን ላይ ነው። እኛ እየተጠራን ያለ ነው ቅድም እንደዘመር ነው በኪዳኑ ላይ እንድንቆም ነው። በእግዚአብሔር ቃል ኪዳን ላይ፣ በስርዓትና በወግ ላይ አይደለም፣ በእግዚአብሔር ቃል ኪዳን ላይ። ይሄ ቃል ኪዳኑ ከስርዓት ከወግ ከሃይማኖት ስም የተለየ ነው እና አሁን አንዳንዶች ጴንጤ መሆን ያድናል ብለው ሲናገሩ ውሸት ነው። ያ ትክክል አይደለም። የእግዚአብሔርን ቃል እንደ ቃሉ መቀበልና በቃል ኪዳኑ ላይ መቆም ነው የሚያድነው እንጂ የሃይማኖት ስም መቀየር አድኖ አያውቅም ማንንም። ስለዚህ ጌታ ኢየሱስ ክርስቶስ በገባው ቃል ኪዳን ላይ ነው። እሱ ከራሱ በሚበልጥ ማንም ስለሌለ በራሱ ምሎ የቃል ኪዳኑን አስደናቂነት ልዩ አደረገው። ሁለተኛ ቃል ኪዳኑ ከክርስቶስ ጋራ ልዩ የሆነ ግንኙነት ስላለው ነው። ተመልከቱ ቃል ኪዳኑ ሲናገር አሁን ሐዋርያው ቅዱስ ጳውሎስ በዘርህም ለዘርህም ብሎ ነው የተናገረው። ለብዙዎች እንደሚነገር ሳይሆን ለአንድ እንደሚነገር ነው፣ ያም ደግሞ ክርስቶስ ነው። ቃል ኪዳኑ ያለው ከክርስቶስ ጋር ነው። ክርስቶስ በመምጣቱ ስጋ ለብሶ ከቅድስት ድንግል ማርያም ተወልዶ በሰላሳ ሦስተኛው ዓመት በቀራኒዮ መስቀል ላይ የዓለምን ሁሉ ኃጢአት ተሸክሞ በመሞቱ ላይ ነው። ልዩ ግንኙነት ባለው ግንኙነት ላይ ነው ቃል ኪዳኑ የተመሰረተው። እና በራሱ የተለየ ነው ቃል ኪዳኑ። ለዚህ ነው ጌታ ኢየሱስ የእኛ የጸሎታ ሐሙስ ተብሎ የሚታወቀው ከፋሲካ በፊት ሐሙስ ሌሊት በሚታወቀው ሌሊት ከደቀ መዛሙርቱ ጋር ጌታ የሱስ የጌታን ራት በላ እና የጌታ ራት ቅዱስ ቁርባን የምንለውን ነው። እና ያን ቅዱስ ቁርባን ሲመሰረት ምንድን ያለው ዳቦውን ቆርሶ ለእናንተ ኃጢአት የሚቆረሰው ስጋዬ ምሳሌ ነው ብሎ ሁሉም እንዲበሉ ሰጠ። ከበሉ በኋላ እንደገና ጽዋውን ደግሞ አንስቶ ለብዙዎች ኃጢአት ስርየት የሚፈስ ብሎ የአዲስ ኪዳን ደሜ ነው ብሎ ነው የተናገረው። እና ጌታ ኢየሱስ ክርስቶስ ባፈሰሰው የአዲስ ኪዳን ደም ምክንያት ነው እኛ ከእግዚአብሔር ጋር መታረቅና የእግዚአብሔርን ጽድቅ፣ የእግዚአብሔርን ክብር፣ የእግዚአብሔርን በረከት የምንወርሰው። ሶስተኛ እዚ ጋር የጻፍኩት ነገር ቃል ኪዳኑ ለዘመናት ብቻውን ቆሞ ነበር። ተመልከቱ፣ ለአራት መቶ ሰላሳ ዓመት ሕጉ እስከሚሰጥ ድረስ ቃል ኪዳኑ ነበረ። በእርግጥ ይሄ እንግዲህ ከአብርሃም ጋር ያለውን ስናይ ነው። ግን ከዛም በፊት ነበር። ይሄ ቃል ኪዳን ከመቼ ጀምሮ? ከአዳምና ከሔዋን ጀምሮ ቅድም በተናገርኩት። ቀጥሎ ደግሞ በኖህ ዘመንም ለኖህ በገባውም ቃል ኪዳን። በጣም አስደናቂ አስደናቂ እውነቶች ያሉት መጽሐፍ ቅዱስ እና ስለዚህ ቃል ኪዳኑ በራሱ የተለየ ስለሆነ ነው። እና ማንም ሊያፈርሰው አይችልም። ሀመር ውሃ ብዬ የምናገረው ነገር ፈጠን ፈጠን እያልኩ ወደ መጨረስ እሄዳለሁ። ህጉ፣ ቃል ኪዳኑ ሊያዛባው አይችልም ማለት አሁን ከ430 ዓመት በኋላ የመጣው ህግ ቃል ኪዳኑ ሊሽረው ይችላሉ አለና ጳውሎስ፣ እናንተ አይሁድ አድራጊዎቹ እንደሚሏቸው ሊሽረው ይችላሉ። አይሽረውም፣ ምክንያቱም ህጉና ቃል ኪዳኑ የተለያየ አላማ አላቸው። በእርግጥ እስራኤላውያን አስሩን ቃላት ይቀበሉ በነበረበት ጊዜ በዘፀአት ሃያ ላይ የተሰጠው አስሩ ቃላት የተሰጠው እስራኤላውያን የዳኑ ሰዎች እንደሆኑ ከግብፅ በክርስቶስ ኢየሱስ የማዳን ስራ ወጥተው እዚህ ጋር ለቅዱስ ሕዝብ ሆነው ተሰብስበው ቅዱስ ሕዝብ የሆነ ሕዝብ መመላለስ ያለበት የእግዚአብሔርን ባህሪ፣ የእግዚአብሔርን ቅድስና፣ የእግዚአብሔርን ጽድቅ የሚያሳይ የግል ህይወት በመኖር እንደሆነ እና ያ ደግሞ የህይወታቸው ምልክት እንዲሆን ተደርጎ ነው እንጂ የተሰጣቸው ለጽድቅ እሱን በመፈጸም እንዲድኖ አልነበረም እና ህጉ ቃል ኪዳኑን አይሽርም ግን ህጉ ቃል ኪዳኑ ለእኛ እንደተሰጠ በቃል ኪዳኑ ላይ እንደ ዳንን የሚያሳይ የህይወት መርሆ ነው። የሚቀጥለውም ሳምንት ይህንን በስፋት እናየዋለን። ስለዚህ እዚህ ጋር ከምናገራቸው ነገሮች አንዱ ህጉ በታሪክ ውስጥ ቆይቶ መምጣቱ ቃል ኪዳኑና የዘመናት ጠቀሜታውን እንደያዘ እንዲኖርና እንዲቀጥል አድርጎታል። ሶስተኛ ስለዚህ ህጉ ቃል ኪዳንን ሊያፈርስ አይችልም። የተሰጠውን ቃል ኪዳን ሊያፈርስ አይችልም። እና ይሄ በአይምሯችን ቢቀመጥ እንዴት ጥሩ ነው መሰላችሁ። እግዚአብሔር ሰዎችን የሚያድነው በገባው ቃል ኪዳን መሰረት ነው። የገባው ቃል ኪዳን ደግሞ ይቅር ለማለትና ለማዳን ነው። ይህን ቃል ኪዳን ትክክለኛና ተግባራዊ እንዲሆን የተደረገው በአብርሃም ዘር በተባለው በጌታ በኢየሱስ ክርስቶስ በኩል ነው። ስለዚህ በክርስቶስ ወደ እግዚአብሔር የሚመጡ ሰዎች ወዲያውኑ አዲስ ህይወት፣ የኃጢአት ይቅርታ፣ የዘላለም ህይወት ይቀበላሉ። ይሄ ነው የወንጌል ስብከት። ግን አሁን አራተኛ ነጥቤን ጠቀስ ጠቀስ አድርጌ ወደ አምስተኛው እመጣና ወደ ማጠቃለል እመጣለሁ። ይሄ በጣም የከበረ እውነት ነው እና የተስፋው ቃል በረከት የሚል ርዕስ አለኝ። ይሄ የተስፋ ቃል በረከት አለው ወይ? አንድ አራት በረከቶችን አስቀምጫለሁ። አንደኛው ዘላለማዊ የውስጥ ለውጥን ያመጣል። ታያላችሁ፣ በዚህ በቃል ኪዳኑ አማካኝነት የቃል ኪዳኑን ወንጌል ልክ ለአብርሃም እንደተሰበከ ለእኔና ለእናንተም ሲሰበክ በቃል ኪዳኑ አስደናቂ እውነትነት አምነን ወደ እግዚአብሔር ስንመጣ ልክ አብርሃም እንዳደረገው ማለት ነው። እኛ ውስጣችን፣ ነፍሳችን፣ መንፈሳችን ይለወጣል። የእግዚአብሔር ህዝብ፣ የእግዚአብሔር ልጆች፣ የእግዚአብሔር ወዳጅ ልክ አብርሃም እንደተባለ እንሆናለን። በፍጥረታችን እኛ ሁላችንም የቁጣ ልጆች ነበር፣ የገሃነም ልጆች ነበር። መጽሐፍ ቅዱስ እንደዛ ነው የሚለው። ማንም ሰው ሳያስተምረን፣ ማንም ሰው ሳይመክረን፣ ማንም ሰው እንደዚህ አድርጉ ሳይለን ቅናት እንቀና ነበር፣ እንመቀኝ ነበር፣ ክፉ ነገር እናስብ ነበር። ድንገት ድንገት ማንም ሰው ሳይገፋፋን እንደዛ የነበርን የቁጣ ልጆች ነበር። ግን ወደ እግዚአብሔር በክርስቶስ በኩል ስንመጣ ያ አጠቃላይ ባህሪ ከውስጣችን ሙልጭ ብሎ ወጥቶ የእግዚአብሔርን ጽድቅ የቃል ኪዳኑ ወራሾች፣ ከእግዚአብሔር የተወለድን አዲስ ልብ፣ አዲስ ተፈጥሮ ያለን እርካታና ሰላም የሞላብን ሰዎች እንሆናለን። እግዚአብሔር አባታችን፣ እኛ ደግሞ ልጆቹ እንሆናለን። እንዳውም እዚ ጋር የጻፍኩት ነገር አለ። ይሄ መንፈሳዊ የዘር ለውጥ እንዲኖረን ያደርጋል። አሁን በዚህ በእግዚአብሔር ቃል ኪዳን በኩል ወደ እግዚአብሔር ስንመጣ መንፈሳዊ የዘር ለውጥ ይኖረናል ማለት እኛ የአብርሃም ልጆች እንባላለን ማለት ነው። በኋላ ያንን እንመለከታለን። ሁለተኛ የምድራዊ በረከትም አለበት። ተመልከቱ፣ ምን ይላል? ቁጥር 18 ላይ እርስቱ በህግ ቢሆን ይልና ጥያቄ አይንን ነገር ወይም ኮንዲሽናል ነገር ይናገርና እርስቱ በህግ ቢሆንስ፣ ከእንግዲያስ በተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቷል ብሎ ይናገራል። እግዚአብሔር ለአብርሃም ቃል ኪዳን በገባለት ጊዜ አብርሃም አምኖ ቃል ኪዳኑን ቢቀበል የዘላለም ህይወት ከማግኘቱ ውጪ ርስትና አገር እንደሚሰጠው ነው የተናገረው እግዚአብሔር። እና እኔ ወደማሳይህ ሀገር ወደማሳይህ ምድር ውጣ ብሎ ሲናገረው ልክ ያንን አምኖ ነው አብርሃም የወጣው። እና ርስቱ ጳውሎስ ይናገራል በህግ ነበረው እየተሰጠው የከነአንን ምድር እንዲወርስ ነው እግዚአብሔር ቃል የገባለት። ከዚህም በፊት ተናግሬያለሁ። ድሮ እኛ ሰባተኛና ስምንተኛ ክፍል ሆነን ስለ ከነአን አካባቢ የጂኦግራፊ ስንማር ማጭዴ ለመሬት ተብሎ ተነግሮን ነበር እና አሁን አሁን ትምህርቱ ይሰጥ አይሰጥ አላቅም ማጭዴ ለመሬት የሚለውን በቀጥታ የተረጎሙት ዘፈርታይል ክሬሰንት ከሚል አባባል ነው። ይሄ ኢየሩሳሌም አሁን ያለችበት አካባቢ በታሪክ ዘፈርታይል ክሬሰንት ተብሎ ይታወቃል። ማለት የሩብ ጨረቃ አይነት ቅርጽ ያለው በጣም ለም የሆነ መሬት ነው፣ የአካባቢ እና እግዚአብሔር አብርሃምን ወስዶ እዛ ነው ያስቀመጠው እና ያንን ቃል ኪዳን ሲገባለት በቃል ኪዳኑ አብርሃም ሲያምን ምድራዊ በረከትንም ነው የሰጠው። በጣም የሚገርም ምድራዊ በረከት ነው። በኋላ በኋላ ሲናገር እግዚአብሔር ወተትና ማር የምታፈስ ሀገር ናት ብሎ ነው የተነገረው። እና አንዳንድ ጊዜ አንዳንድ ሰዎች ሲያስቡ ክርስቲያን መሆን ማለት ሁልጊዜ አንገቱን የደፋ ዝምባም፣ በቃ ከርፋፋ አይነት ሰው ይመስላቸዋል። ግን አይደለም። ክርስቲያን ማለት ክርስቲያን ማለት ሰማያዊ ጥበብ፣ ሰማያዊ እውቀት፣ ሰማያዊ መረዳት የተሰጠው ደግሞ ምድራዊ በረከትም ቃል ኪዳን የተገባለት ሰው ነው። እነዚህ ፕሮስፐሪቲ ጎስፕል እንደሚሉት አይደለም እኔ የምናገረው። መቶ ብር ከሰጣችሁ ሺ ብር ይሆንላቸዋል የሚባሉት እነዚህ ውሸታሞች ናቸው። በምድር ላይ ሰላም፣ ደስታ፣ ጤና፣ እረፍት፣ እርካታ ኖሮን እንኖራለን እንዳውም ከነአንን ብቻ አይደለም አሁን እኔ አድማሱን የሚያሰፋ ጥቅስ አይቻለሁኝ የሮሜ ምዕራፍ 4 ቁጥር 13 ላይ እንደዚህ ይላል አብርሃም ከነአንን እንዲወርስ ነው የተደረገው ግን ከነአንን ብቻ አይደለም ይላል ሮሜ ላይ ጳውሎስ የዓለም ወራሽ እንዲሆን ለአብርሃም ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በህግ አይደለም እንዳውም ከነአንን ብቻ አይደለም፣ ዓለምን በሙሉ አብርሃም እንዲወርስ ነው፣ ዘሩ እንዲወርስ ነው፣ ጌታ ኢየሱስ እና እኛም ራሳችን በዓለም ሁሉ በነፃነት እንድንኖር ነው። ስደቱና መከራው እንዳለ ሆኖ እግዚአብሔር የተመሰገነ ይሁን። ስለዚህ አንዳንድ ሰዎች ጠባብ መሆናቸው በጣም ያስገርመኛል። እኔ እዚህ በክርስትና ውስጥ እንኳን መጥተው ይሄ ቃል በሚሰበክበት ቦታ እንኳን መጥተው ኦሮሞ፣ አማራ፣ ጉራጌ፣ ትግሬ ለማለት ሲነሱ ያሳዝናል። የእግዚአብሔር ቃል ጠባብነት የለውም። ዓለምን ሁሉ እንድንወርስ አይነት ጭምር ምድራዊ በረከት ተሰጥቷል። ግን የምድራዊው በረከት የሰማያዊ ምሳሌ እንደሆነ መረዳት አለብን። ምድራዊቱ ከነዓን ከተማዋ ኢየሩሳሌም የሰማዩ መንግስተ ሰማይና የሰማይቱ ኢየሩሳሌም ምሳሌ ናቸው። ስለዚህ ይሄ ዓለም ጭቆናው፣ ግርግሩ፣ ውዥንብሩ፣ መገዳደሉ ሲያበቃ የመሲሁ የጌታ ኢየሱስ ክርስቶስ መንግስት ይመጣና እኛ ሁላችንም እዛ መንግስት ውስጥ በክርስቶስ ያመንን በቃል ኪዳኑ የቆምን ሁላችንም በመንግስት ውስጥ ገብተን ለዘላለም እንኖራለን። ስለዚህ በረከቱ በትንሽ ጀምሮ እየሰፋ ሄዶ መንግስተ ሰማይ ውስጥ የሚያስገባ እንደሆነ የተስፋ ቃሉ እንድናስብ ነው። እንግዲህ የቃል ኪዳኑ በረከቶች ውጤቱ በህግ ሊሆን እንደማይችል ሐዋርያው ቅዱስ ጳውሎስ ርስቱ በህግ ቢሆን በተስፋ ቃል አይሆንም ነበር። እና በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቷል። ስለዚህ አሁንም በተስፋ ቃሉ ላይ መተን የምንቆም ሰዎች፣ በክርስቶስ ላይ መተን የምንቆም ሰዎች የተስፋ ቃሉ ወራሾች እንሆናለን። አምስተኛና የመጨረሻ ነጥቤ የቃል ኪዳኑ አላማ ታዲያ ምንድን ነው? እና የመጨረሻ ማስገንዘብ ያይን እዚህ ጋር እናገራለሁኝ። ይሄ ጥያቄ የወንጌልን አላማ የሚያሳይ ጥያቄ ነው። አንደኛ እንደምትመለከቱት በዚህ በእግዚአብሔር ቃል ላይ እዚህ ቁጥር 14 ላይ ባለፈው ጠቆም አድርጌ ያለፍኩት ቃል አለ። ቁጥር 14 ላይ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አህዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው። ይሄ ሁሉ የሆነው የመንፈስን ተስፋ አሁን የተስፋ ቃሉን ነው አሁን የመንፈስ ተስፋ ቃል ኪዳን የተስፋ ቃል እየተባለ ነው በልዩ ልዩ ስም የተጠራው። እና ቁጥር 14 ላይ ዓላማውን ይነግረናል። የመንፈስን ተስፋ እግዚአብሔር በመንፈሱ የሰጠውን የተስፋ ቃል እኛ በእምነት እንድንቀበል ነው። እና በእምነት ተቀብለን ምንድን ነው የሚሆንልን? ሁለተኛ የአብርሃም በረከት ለእኛ እንዲመጣልን ነው ልክ አብርሃም የተባረከው የተባረከበት በረከት የዘላለም ሕይወት፣ አዲስ ለውጥ፣ አዲስ የነፍስ የመንፈስ አመለካከት፣ በዚህ ምድር ላይ ምድራዊ በረከት፣ እነዚህ በሙሉ ወደኛ እንዲመጡ ነው። ይሄ የተስፋ ቃል ዓላማው እና ሶስተኛ ቁጥር 29 ላይ እዚሁ ምዕራፍ የማነባው ቃል አለ። እናንተም የክርስቶስ ከሆናችሁ፣ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። ታያላችሁ፣ በሙሉ ሀሳቡ እየተያዘ ነው። በተስፋው ቃል መሰረት የአብርሃምን በረከት የምትወርሱ ናችሁ። ግን በጣም አስደናቂ በሆነ መንገድ የተስፋው ቃል ላይ በመቆማችሁ እናንተ የማን ሆናችኋል ነው የሚለው የክርስቶስ ሆናችኋል። የክርስቶስ መሆናችን ነው ዓላማው ቃል ኪዳኑ የተሰጠው የእግዚአብሔር የክርስቶስ የመንፈስ ቅዱስ እንድንሆን ነው እና የክርስቶስ ነን ስለዚህ አራተኛ የክርስቶስ በመሆን የአብርሃም ዘር ነን። ደግሞም ለአብርሃም የተሰጠው ሁሉ ነገር እንድንወርስ የአብርሃም ወራሾች ነን። የዛ የተስፋ ቃል ወራሾች ነን። ኤፌሶ ምዕራፍ ሶስት ላይ ብትመጡ በጣም በአስደናቂ ሁኔታ ምን ይለዋል? ይህንን ሀሳብ ሲናገር እናንተ በክርስቶስ ኢየሱስ ሆናችሁ የእግዚአብሔር ወራሾች ናቸው ነው የሚለው። እንደውም እግዚአብሔርን ራሱን የምንወርስ፣ መንግስቱን የምንወርስ፣ ክብሩን የምንወርስ በመጨረሻ በአስደናቂ ሁኔታ የእግዚአብሔር መንግስት ውስጥ የምንገባ ሰዎች እንደሆንን ነው የሚናገረው። ይሄ ሁሉ የሚናገረው መጽሐፍ ቅዱስ ነው። ይሄ የእኔ ያመጣሁት የፈጠርኩት ፍልስፍናዬ ወይም የፈጠረ ሀሳቤ አይደለም እና መጽሐፍ ቅዱስ ነው የሚለው። መጽሐፍ ቅዱሳዊ ክርስትና ይሄንን ነው የሚናገረው። ታዲያ ምን ያስፈልጋል? ይሄ ማጠቃለያ መደምደሚያዬ ነው። ምን ያስፈልጋል? በቁጥር 14 ላይ ያለው እውነታ በልባችን ውስጥ መጻፍ አለበት፣ የመንፈስን ተስፋ በእምነት እንድንቀበል። የመንፈስን ተስፋ በእምነት መቀበል አለብን። አሁን የወንጌል አጠቃላይ መልእክቱ ይሄ ነው። ሰዎች የመንፈስን ተስፋ በእምነት እንዲቀበሉና ከእግዚአብሔር ጋር ታርቀው የክርስቶስ እንዲሆኑ፣ የአብርሃም ዘር እንዲሆኑ፣ ወራሾች እንዲሆኑ፣ መንግስተ ሰማይ እንዲገቡ ነው። ቤተ ክርስቲያን ያለችው ከዚህ ትልቅ እና ዋነኛ የቃል ኪዳን አላማ የተነሳ ነው። እዚህ የምንሰበሰብበት ትልቁ ምክንያት ይሄ ነው። እግዚአብሔር ስለ እነዚህ እውነቶች የተመሰገነ ይሁን። ስለዚህ የመንፈስን ተስፋ በእምነት መቀበል አለብን ግን የመንፈስን ተስፋ በእምነት ለመቀበል ባለፉት ጊዜያት ተናግር ያለሁ እምነት የሚባለው ነገር ሶስት ነገሮች ውስጡ እንዳሉበት ተናግር ያለሁ። አንደኛ እውቀት አለበት። የሚነገረውን ነገር በአእምሯችን እንድናውቀው ያስፈልጋል። መጽሐፍ ቅዱስ ምን ይላል? እምነት የሚባለው ነገር የሚመጣው ከመስማት ነው። መስማት ደግሞ ውጤት የሚኖረው ከእግዚአብሔር ቃል ላይ ሲሆን ነው ይላል። ሳይንስም መስማት ይቻላል። ተረትም መስማት ይቻላል። የአሜሪካን ታሪክ መስማት ይቻላል። እነዚህ ሁሉ እምነት በውስጣችን አያስቀምጡም። እምነት ከመስማት ነው። መስማት ደግሞ ከየት ነው? ከእግዚአብሔር ቃል ነው። ስለዚህ መስማትና ይህንን እውቀቱን መረዳቱ ሊኖረን ያስፈልጋል። ሁለተኛ የሰማነውና የተረዳነውን ነገር ትክክል ነው ብለን መቀበል አለብን። ሶስተኛ ልክ ትክክል ነው ብለን ከተቀበልን በኋላ እምነታችንን በዚህ በቃል ኪዳኑ መሰረት በክርስቶስ ላይ ማኖር አለብን። ክርስቶስ በመስቀል ላይ የተሰቀለው እኔ በሱ በኩል ወደ እግዚአብሔር እንድገባ ነው፣ የእግዚአብሔር ልጅ እንድባል ነው፣ ይቅርታ እንዳገኝ ነው። ስለዚህ ልቤንም፣ መንፈሴንም፣ ነፍሴንም እምነቴን በሙሉ በክርስቶስ ላይ ባለው እምነት ላይ እጥላለ ማለት ነው። እምነት የሚባለው ነገር ይህንን ነው የሚያሳየው እና ያኔ ያኔ በነፍሳችን ውስጥ ሰላም ይፈሳል፣ ደስታ ይፈሳል፣ እርካታ ይፈሳል። እኛ ከእግዚአብሔር የታረቅን መንፈስ ቅዱስ የሚሰራብን መሆናችንን ወዲያው እናውቃለን። እን የእግዚአብሔር ልጆች መሆናችንን እግዚአብሔር ራሱ በመንፈሱ ከእኛ መንፈስ ጋር ይመሰክርልናል እና መንፈስ ቅዱስ በእኛ መስራት ይጀምራል። ደግሞም እስክንሞት ድረስ በእኛ መስራቱን ይቀጥላል። ልዩ ህዝብ፣ ክቡር ህዝብ እንደሆንን ያ ያስቀጥለናል ማለት ነው። ኦ እንዴት አይነት ድንቅ እውነት ነው! እግዚአብሔር ይህንን ድንቅ እውነት በልባችንና በህይወታችን ያትምልን እና እምነትን በውስጣችን ያፍልቅልን እና በክርስቶስ ላይ መታመን ይኖርብናል። ከዚህ የተነሳ እና ይህንን አሳስባቸዋለሁ። እግዚአብሔር ይመስገን ስለ ቅዱስ ቃሉ።